ሚኒስትር ዴኤታ ከበደ ዲሳሳ ቀደም ባለው ቃለ ምልልሳችን የመንግስት ኮሚኒኬሽን አገልግሎትን ሚና፣ የመረጃ ፍሰትና ተደራሽነትን እንዲሁም የውጭ ሀገራት የብዙሀን መገናኛ ዘገባዎችን አስመልክተው ተናግረዋል። በቀጣዩ ውይይታችን ጠቅላይ ሚኒስትር አቢይ አህመድ የባህር ማዶ ነዋሪ ኢትዮጵያውያን ትውልድ ኢትዮጵያውያንና ኢትዮጵያን ወዳጆችን ለኢትዮጵያውያን ገና በጃንዋሪ ሰባት ወደ አገር ቤት እንዲመጡ መጋበዛቸውን ተከትሎ የዲያስፖራ ማህበረሰብ አባላቱ አገር ቤት ሲገቡ ምን ማድረግ ይጠበቅባቸዋል? በቆይታቸው ወቅት የተዘጋጁላቸው የጉብኝት ፕሮግራሞች አሉ? በተለያዩ ምክንያቶችስ ወደ አገር ቤት ለገና በዓል መዝለቅ የማይችሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ካሉበት ሆነው ሊሳተፉባቸው የሚችሉ ዝግጅቶች ይኖራሉ? ስንል ላነሳ ነው ጥያቄ እንዲህ የሚል ማብራሪያ ሰጥተዋል። አመሰግናለሁ። ከሰውን በመጀመሪያ የአንድ ሚሊዮን ኢትዮጵያውያን እና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጅ ሀገራት ዜጎች ወደ ኢትዮጵያ እንዲመጡ የቀረበው ጥሪ በጠቅላይ ሚኒስቴራችን የቀረበው ጥሪ በዋናነት ያተኩረው በአሁኑ ጊዜ ሀገራችን ዘመቻ ላይ ነው ያለችው። ሁሉም በሚችለው መንገድ በያዘው ነገር እየዘመታ ነው ያለው መከላከያን ተቀላቅሎ አሸባሪውን ቡድን ለመዋጋት ሌሎች ጠላቶችንም ለመዋጋት እየተፋለመ ነው ያለው። ገንዘብ ያለው በገንዘቡ ዘምቷል። አካባቢውን በመጠበቅ የተለያዩ ስራዎችን በመስራት ሁሉም ዘመቻ ውስጥ ነው ያለው። ኢትዮጵያውያንም በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም በተመሳሳይ መልኩ የኢትዮጵያን ድምፅ ለማሰማት፣ የኢትዮጵያን ነሳ ለማስተዋወቅ፣ ገንዘባቸውን በማዋጣት ተፈናቀሉ ዜጎቻችንን ለመርዳት እነሱም ዘመቻ ውስጥ ነው ያሉት። ነገር ግን በተጨማሪ ከኢትዮጵያ ውጭ ከሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን ተጨማሪ ኃላፊነት ይጠበቃል ብለን የምናምነው በአሁኑ ጊዜ የውጭ ዜጎች ኢትዮጵያ ያለቃችሁ ውጡ፣ የኢትዮጵያ መንግስት ሁኔታ ወደ ቀውስ እየገባ ነው፣ ሀገሪቷ እየተበተነች ነው ብሎ የሚነጡት ፕሮፓጋንዳ እጅግ አሳፋሪ፣ እጅግ ሀገርን የሚጎዳ ኢኮኖሚውን የሚጎዳ ሆኖ አሳገን ታይተዋል። ይሄንን መቀልበስ የሚቻለው ኢትዮጵያውያን፣ ትውልደ ኢትዮጵያውያን እና የሌሎች አገራት ዜጎችም በተለያየ አፍሪካውያን ኢትዮጵያን መጥቶ ቢጎበኙ የኢትዮጵያን ሜጅ ገነባሉ የምል ኢትዮጵያ መልካም ገጽታ ገነባሉ የምል እምነት በማሳደር ነው። ከሁሉም በላይ ግቡ ይሄ ነው ብለን ነው የምናምን ነው። ኢትዮጵያ አሁን ባለችበት ሁኔታ ሰው የማይኖርበት እጅግ በጣም አስከፊ ሁኔታ ያለበት ነገር ተደርጎ የሚሳለው ነገር በየቀኑ በየሰዓቱ በየደቂቃው እዚ ቁጭ ብሎ ውጭም ቁጭ ብሎ ኢትዮጵያ ለቃችሁ ብሎ ለዜጎቻቸው መልዕክት የሚያስተላልፉ እንደነ አሜሪካን ኤምባሲ እጅግ በጣም እየጎዱ ነው ያሉት በተለይ ሀገሪቷን ኢኮኖሚ ቱሪስቶች እንዳይመጡ ኢንቨስተሮች እንዳይመጡ ያሉትም እንዲወጡ ለማድረግ ከፍተኛ ጥረት ነው የተደረገ ያለው። ይሄንን ለመቀልበት ይሄንን አመለካከት የበለጠ የተበላሸውን እና በፕሮጋንዳ ግፊት ሰዎች ወይም ሌሎች ሀገራትም ሌሎች ሀገራት ዜጎችም ኢትዮጵያ መግባት እንደከባድ ሁኔታ የሚመለከቱት እንደማይቻል አድርጎ ትዮል አድርጎ የሚመለከቱት ኢትዮጵያውያን መጥቶ ኢትዮጵያን ውስጥ ቆይቶ ጎብኝቶ መሄድ እንደሚቻል መልዕክት እንዲተላለፍ ነው የተፈለገው። በተጨማሪም አሁን ያለው ጫና ከፍተኛ ጫና ነው። በታሪካችን በኢትዮጵያ ሴቱድ ታሪክ እንደዚህ አይነት ጫና ታይቶም ተከስቶም አይታወቅም ከዚህ በፊት በነበሩት መንግስታት ስርዓቶች። ከፍተኛ የመብት ጥሰቶች ሲከሰቱ ነበር። አሳፋሪ ተግባራቶችን አሳልፈናል። መጥፎ ጊዜን አሳልፈናል። የመብት ጥሰቶችን አይተናል። ሰዎች በጅምላ ሲረሸኑ፣ በአደባባይ ሰላማዊ ሰልፍ ወጥቶ መግባት እንዳልቻሉ፣ ብዙ ነገር ብዙ አስከፊ ጉዳዮችን አሳልፈናል። እዛን ጊዜ አንድም የሀገር መንግስት የሀገራት መንግስታት በተለይም ሲፒልስ ጋር ተያይዞ ኦፊስ ያላቀረበ ዛሬ ኢትዮጵያን ለማንበርከት የሚደረገው ነገር በኢትዮጵያውያን አንድነትና ቆራጥነት መቋቋም እንደምንችል፣ ምንም ያህል ጫና ቢኖር፣ ምንም ያህል የፕሮፓጋንዳ ጦርነት ቢኖር፣ ምንም ያህል ለጠላት እገዛ ቢኖር፣ ኢትዮጵያውያን ለራሳችን እንበቃለን፣ ነገራችንን የሀገራችንን ሉዓላዊነት መጠበቅ እንችላለን የሚል መልዕክት እንዲተላለፍ ነው የተፈለገው። በዚህ ጥሪ ላይ መንግስት የተለየ ነገር ከዜጎቻችን ውጭ ከሚኖሩ ኢትዮጵያውያን እና ተወስዶ እንደ ኢትዮጵያውያን የተለየ ነገር መጥቶ እንዲያደርጉ አይደለም የሚፈለገው። ነገር ግን እዚህ ሲመጡ ኢትዮጵያን ኤርላይንስ ተጠቅመው መጣሉ ለኢኮኖሚ መነቃቃት ይሆናል። ሲመጡም ደግሞ የሚጎበኙ ቦታዎች የተዘጋጁ አሉ። አሁንም ለአቀባበል እንዲዘጋጁ እየተደረጉ ያሉ አሉ። አዳዲስ መዳረሻዎች አሉ። አንድነት ፓርክ፣ ሸገር ፓርክ፣ እንጦጦ ፓርክ፣ ገበታ ለሀገር ፕሮጀክት የተጀመሩ ድንቅ ቦታዎች ደግሞ አሉ። ወንጪ፣ ኮይሻ፣ ጎርጎራ የመሳሰሉት አሉ። ሌሎችም ጥንታዊ ቦታዎች እነ ላሊበላ ድማባ ሊፈር የመሳሰሉት፣ ሀራር ግንብ የተለያዩ ቦታዎች መዳረሻዎች አሉ። አሁን አገልግሎት መስጠት እንደሚችሉ እና ተጎብኝቶ ሰው በሰላም መግባት እንደሚችል ለዓለም ኢትዮጵያን ሁኔታ እንዲያደርሱም ጭምር የተፈለገ ነው። በዚህ ላይ የተለያዩ ዝግጅቶች እየተደረጉ ነው። የሚመጡት ማረፊያ እንዲያገኙ ዝግጅቶች እየተደረገ ነው። በራሳቸው ራሳቸውን ችሎ ማለት ነው ግን አገልግሎቶቹ የተቀላጠፈ አገልግሎት እንዲኖር ስራዎች እየተሰሩ ነው። ከወጪም አንጻር የኢትዮጵያ ኤርላይንስ ቅናሽ አድርጓል። ትኬት ላይ ቅናሽ አድርጓል። ሆቴሎችም በዚህ ቅናሽ አድርጓል። የአቶሚ ድርጊቶች ቅናሽ አድርገዋል። ይህ ሁኔታዎችን ለማመቻቸት የተፈለገ ነው። የሚመጣው ኢትዮጵያዊና ኢትዮጵያ ወዳጆችም ሲመጡ ሳይቸገሩ አገሪቷን የሚፈልጉትን ቦታ ጎብኝቶ እንዲወጡ ነው። ይህን ራሳቸውን ችሎ ነው የሚያደርጉት። መንግስት የተለየ ነገር ሁኔታዎችን ከማመቻቸት የጸጥታ ሁኔታውን ከማረጋገጥ ውጭ ሲመጡ መንገላታት እንዳይኖር ከኢሚግሬሽን የኢትዮጵያን ኤርላይንስ የመሳሰሉት የአየር መንገዱ እዛ አካባቢ ያሉትን ሊፈጠሩ የሚችሉትን መንከራታት እንዳይፈጠር የማድረግ ስራ ነው። ከዚህ ውጭ ግን የሚመጡት ኢትዮጵያውያን ራሳቸውን ችሎ ወደ ፈለጉበት አካባቢ ሄዶ ጎብኝቶ፣ የተጎዱ በጦርነቱ የተጎዱ አካባቢዎች አሉ፣ የተፈናቀሉ ዜጎቻችን አሉ። ለእነሱ የሚችሉትን በተመቻቸው መንገድ ድጋፍ ማድረግ ይችላሉ። መንግስት ይህንን አስገድዶ ይህንን እንትና እንደዚህ ያድርግ፣ ይህንን ያህል ያድርግ ለማለት አይደለም። የሚችሉትን በተመቻቸው በፈለጉት ነገር እንዲያደርጉ ነው። መጨረሻ ላይ ከአነሳው ጥያቄ ጋር አያጄ ማንሳት የምፈልገው መምጣት የማይችሉ በዕለቱ መድረስ የማይችሉ ወዳጆች ሊኖሩ ይችላሉ፣ ኢትዮጵያውያን ሊኖሩ ይችላሉ። የግድ በአንድ ቀን አንድ ሚሊዮን ይገባል ማለት እንዳሉና ግንዛቤ ሊወሰድ ይገባል። ይሄ አገራዊ ጥሪ ነው፣ ቻሌንጅ ነው። ቻሌንጁ ከተሳካ ተሳካ፣ ካልተሳካ ግን በዕለቱ አንድ ሚሊዮን እስከ ምናልባት እስከ ጥራ ዘጠኝ ይገባል ማለት እንዳሉና ግንዛቤ መወሰድ አለበት። በነጋተውም በሳምንቱም ግን ይህንን ታሪካዊ ጥሪ አካል የመሆኑ ጉዳይ ነው። ይህን መወሰን መቻል አለበት። ሰው በወሩም እስከ ወሩም መግባት ይችላል። ከተሳካና አንድ ሚሊዮኑ እስከዛ ድረስ ከገባ በጣም ደስታውን አንችልም። ነገር ግን ቀኑ አልፏል የሚባል ነገር አይኖርም ማለት ነው። ሀገሪቷ አሁንም ዘመቻ ውስጥ ነው ያለችው። አሁንም ችግር ውስጥ ነው ያለችው። አሁንም እርዳታ ያስፈልጋታል። አሁንም ኢትዮጵያውያን ወደ ሀገራቸው መጥቶ የዘመቻው አካል እንዲሆኑ ከጥር ሀያ ዘጠኝ በኋላም ይፈለጋል። ስለዚህ ያልቻሉ በእለቱ መድረስ ያልቻሉ በነጋተውም በሳምንቱም በወሩም ለመድረስ ግን ለዚህ ጉዳይ የዘመቻውን አካል ለመሆን ከወሰኑ ምንም አልተሳከም የሚባል አይነት እንዳሉ ና ግንዛቤ ሊወሰድ ይገባል። ሲመጡም የተለየ ነገር የተለየ ዝግጅት ተደርጎ እነሱም ደግሞ የተለየ ነገር አድርጎ እንዲመጡ አይደለም የተፈለገው። ባላቸው ሊደርሶ መመለስ ይችላሉ። የኢትዮጵያ ኤርላይንስ ተጠቃሚ ሊሆን ይችላል። በዚህ መሀል ግብይቶች ይኖራሉ። የሀገሪቷ ኢኮኖሚ ሊነቃቃ ይችላል። በዚህ መሀል ሊጠቅም ይችል ሊጠቅመን ይችላል። በብዙ ብዙ መንገድ በማህበራዊ፣ በፖለቲካሊ፣ ዲፕሎማሲያዊ ጥቅሞች ይኖሩታል። ከሁሉም በላይ የሀገሪቷን የገጽታ ግንባታ ላይ በጣም ስለሚጠቅም ነው። እንግዲህ እንደዚህም ሆኖ ምንም በዚህ አመት እዚህ መድረስ የማይችል ደግሞ ሊኖር ይችላል። በስራ ምክንያት በጤና ምክንያት በተለያዩ ምክንያቶች የጥሪው አካል በአካል የማይገኝ ላይኖር ይችላል። በብዙ መንገድ መሳተፍ ይችላል። ለምሳሌ ገቢን በማሰባሰብ ሊመጡ ፈልጎ የኤርትኬት መግዛት ላልቻሉ ኤርትኬትን በመግዛት እዚህ መጥቶ ተዋጽኦ ሊያደርጉ የሚፈልጉ አካላት በእነሱ በኩል ድጋፋቸውን እንዲያደርጉ ማድረግ ይችላሉ። በተለያዩ መንገዶች አሁን ሁሉም ሁሉም ኢትዮጵያዊ ኢትዮጵያዊ ነኝ የምል ድርሻ ይኖረዋል፣ የሚሰራ ነገር ይኖረዋል። ኢትዮጵያ አሁን ኢትዮጵያውያንን በጣም ትፈልጋለች። በዚህ ወቅት ሁሉም ኢትዮጵያውያን ከሚኖሩበት ሀገር ሆኖ በሚችሉት መንገድ በገንዘብ፣ በኢትዮጵያን ድምፅ በማሰማት ድጋ በማድረግ ወደ ሀገራቸው በመምጣት የአገሪቷን መልካም ገጽታ በመገንባት ድራከድም ድርሻቸውን መወጣት ይችላሉ የሚል ነው። ድርሻ የሌለው ኢትዮጵያዊ ይኖራል ብለን አናምንም። እዚህ ሀገር ውስጥም እየተደረገና እያየን ያለ ነው። ከሊስትሮ ጀምሮ ምንም ገቢ ከሌለው ሰው ጀምሮ፣ በእድሜያቸው የገፉ ጤና እክል ያለባቸው ግለሰቦች ከጦር ግንባር ሄዶ መከላከያን የሚያበረታታ አለ ብዙ ብዙ በርካታ ሰዎች የየራ በኩላቸውን ድርሻ እየተወጡ ስለሆነ ሁሉም ድርሻ ያለው ብለን ስለምናምን በዚህ ረገድ ባሉበት ቦታ ሆኖ በብዙ መንገድ መደገፍ ይችላል የሚል መልእክት ነው ማስተላለፍ የሚፈልገው። አቶ ከበደ ደሲሳ የፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ፣ ስለ ቃለምልልሱ እናመሰግናለን። እኔም አመሰግናለሁ ዕድሉን ስለሰጣችሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።